በሞያሌ ከተማ ዛሬ ከኩለ ቀን አካባቢ አንስቶ በተቀሰቀሰ ግጭት በርካታ ሰዎች መገደላቸውንና ሌሎች በርካቶችን መቁሰላቸውን ነዋሪዎች ተናገሩ። የሰላማዊ ሰልፍም ሆነ ሌሎች እንቅስቃሴዎች ባልነበሩበት ነው ድንገቱ የተቀሰቀሰው ይላሉ ስማቸው እንዳይገለጥ የጠየቁ አንድ የከተማይቱ ነዋሪ። ግጭቱን ተከትሎም ቁጥሩ የበዛ ሰው ድንበር አቋርጦ ወደ አጎራባቿ የኬንያ ሞያሌ በመሰደድ ላይ መሆኑን ይናገራሉ። ዛሬ ከቀኑ ወደ አምስት ሰዓት ተኩል አካባቢ ፍጹም ምንም የሌለበት ምንም ተቋሞ ሰላም ሰፍ የሌለበት ሰላም ሰፍ ስላትክስ ከብተው አስራ ሶስት ሰው ተገለዋል። አስራ ስምንት ሰው የሚሆን ደግሞ ቆስለዋል። አሁን ሆስፒታል የሚገኙት እና አራት ሬሳ ወደ ካምባቸው። ይሄ አሁን ያሉት ሁኔታ የተፈጠረው እንዴት ነው? ሰላማዊ ሰልፍ ካልነበረ ወደ አስራ ሶስት የሚደርሰው የሞተ ሰሞኑ ትንሽ ወደ ገጠር አካባቢ ሞል አካባቢ ከኦነ ጋራ ስልማጭ ነበሩ ይመስላል እንጂ ምንም ጤናማ ሰው ምንም ከድሮ የተለየ ምንም ነገር አልነበረም። እዚህ ከተማ ውስጥ የት ነው ይህ የሆነው? ቦታዎቹን ያውቃሉ? በከተማ ውስጥ የትኞቹ አካባቢዎች ነው? ሻወር ይባላል ቡና የሚጠጡት ምግብ ቁጭ ብሎ ምሳ ሲበሉ የነበሩ ሰዎች፣ የሆቴል አስተናጋጆች፣ እዚህም ብሎ መንገድ የሚሄዱ ሰዎች፣ መንገደኛ ሰዎች እንዲህ ነው የሚሄዱ ሰውን በአሁኑ ሰዓት ደግሞ በኢትዮጵያ አቆጣጠር አሁን ሰዓት አስራ አስራ አንድ ሰዓት እስከ በዚህ ሰዓት ወደ ኬንያ ተሰደዋል። እዚህ በብዛት ነዋሪ እንዳለ የመዋሪ ነዋሪ ተሰደዋል ወደ ኬንያ፣ በአሁኑ ሰዓትም እየሄዱ ነው። እስኪ ቀደም ብለው የነገሩኝ አንድ ሁለት ነገሮች ላረጋግጥ። ከጠዋቱ አምስት ሰዓት ተኩል አካባቢ ሸዋበር በሚባለው የከተማው አካባቢ ይሄ ነገር የተፈጸመዎች ብለውኛል። እርሶ በአቅራቢያው ነበሩ? ግጭቶቹ ሲካሄዱ ሰዎች ላይ ሲተኮስ ባይነግራ ነው ያየሁት። አይቻቻለሁ። ማን ነው ተኳሹ? እነማን ናቸው አደጋ የደረሰባቸው? አሁን የሞቱና የቆሰሉ ሰዎች እስከ አራት መሆኑ ልጆች አውቃቸዋለሁ። አንዱ ተሪ ይባላል፣ አንዱ ቦሩ ነው፣ አንዱ አሊ ነው፣ አንድ አስተማሪ ተማ ይባላል፣ አንድ አስተማሪ። እነዚህን ሁሉ አውቃቸዋለሁ እኔ በራሴ። እነኚህ እርሶ የሚኖርበት ከተማ ነዋሪዎች በቅርብ የሚያውቋቸው ሰዎች ናቸው። እንደነገሩኝ በጥይት ተመጥተው ከሆነ የተገደሉት፣ ማን ነው ይተኩስ የነበረው? ሰዎቹን ለይተው አይተዋቸዋል። ሰራዊት ናቸው፣ መከላከያ ናቸው። ኢትዮ ሶማሌ ናይ በኦሮሚያ የተገጨው ግጭት እዚህ መሀል ላይ ሰላም ለመስፈን ጊዜ ከተማ ውስጥ የተመደቡ የኢትዮጵያ መከላከያ ሰራዊት አባሎች ናቸው። ከተማ ውስጥ ቀድሞኑ የነበሩ የመከላከያ ሰራዊት አባላት ናቸው። እንዴት ለዩዋቸው እነሱ መሆናቸውን? የደንብ ልብስ ለብሰው ነበር። አዎ የደንብ ልብስ ለብሰዋል። መጀመሪያ የዛሬ ስድስት ወር ሙሉ እዚህ ከተማ ውስጥ የነበሩ ሰዎች ናቸው። በደንብ እናጣቸዋለን። ይሄ ግጭት ሲከሰት ከርቀትም ቢሆን ያዩት እንደነገሩኝ ሰላማዊ ሰልፍም አልነበረም እና በተኳሾቹና በሟቾቹ መካከል ንግግር ነበር። እንዴት ተቀሰቀሰ? የተረዱት ነገር አለ? ሲያባርሩ ብቻ ነው። ሲያባርሩ ህዝብን በዛው ሮጠ፣ እነሱን ከኋላ እየሮጡ ተኩስ ከፈቱ። ይሄ ነው፣ በአይናችን አየነው። ለመጀመሪያ ተቋሙን ነገር ምንም የሚታይ አካባቢ ላይ ማንን ነበር ሲያባርሩ የነበረው? ያ ሲባረር የነበረው ሰው በህይወት ተርፏል? የሚያውቁት ነገር አለ? ቀድሞ ሲያባርሩትና ህዝቡ ሲከተል ነበር ያሉት። ብዙ ናቸው፣ እዛ አካባቢ የነበሩ ሰዎች። አሁን የከተማው ሁኔታ ምን ይመስላል? በርካታ ሰዎች የሞቱበትና የቆሰሉበት፣ መረጋጋት ይታያል? በአሁኑ ሰዓት ያለው ሁኔታ ምን ይመስላል? በጣም ያስፈራል። ህዝቡ እየተሰደደ ነው። በጣም ያስፈራል ሁኔታው። ተስፋ አደርጋለሁ የመረጋጋት ሁኔታ ይፈጠራል ብዬ። እግዜር ይስጥልኝ። ማምሻውን የአሜሪካ ድምፅ በስልክ ያነጋገራቸው የሆስፒታል ምንጮችም በግጭቱ ሳቢያ በርካቶች መቁሰላቸውንና የሌሎችም ሕይወት ማለፉን ያረጋግጣሉ። አቶ አሬሮ ብቂቻ የሙያሌ ሆስፒታል ስራ አስኪያጅ ናቸው። ቀኑ ሙሉ ሆስፒታል ውስጥ ነው ያልኩት። እዛ አካባቢ በሆስፒታል ውስጥ የተፈጠረ ነገር ከተማ ውስጥ የተፈጠረ ነገር ያየ ነው ነገር እንት ያለው መረጃዎች ማረግ ወደ ሰባት ሰዓት አካባቢ ነው ያው ተኩሱ የተጀመረ ከተማ ውስጥ። ተኩሱን ተከትሎ እንግዲህ በርካታ የሞቱ ሰዎችም አሉ። እዚህ ሆስፒታላችን ሞቶ የመጡ አሉ፣ ቆስሎ መጥቶ ዝጋይ የታከሙት ሰዎችም አሉ። እንደኛው ሆስፒታል አጠቃላይ እዚህ ሞቶ የመጡት ወደ ዘጠኝ አካባቢ ሰው፣ ሌላ አስር የሚሆኑ የተጎዱ ሰዎች አሉ። እዚህ መቶ ሆስፒታል ውስጥ እየታከሙ ያሉት ከአስር ውስጥ እዚህ አምስተውን እኛ ጋር ተኝቶ እየታከሙ ነው ያሉት። አምስቱ ወደ ታላላቅ ሆስፒታሎች ሰርቪሱም እዚህኛ ሆስፒታል አካባቢ ስለማይገኝ ወደ ዘሪፈር አድርገናል። በአጠቃላይ ሆስፒታል ውስጥ የተመለከትነው የተፈጠረው ነገር ይሄ ነው። ባቀር አቶ አሬሮ ሆስፒታል መጥተው እርዳታ የፈለጉና ሌሎችም ሕይወታቸው ካለፈም በኋላ የመጡ መኖራቸውን ገልጸዋል። ይሄ ብዙ ሰዎች ሕይወት ያለፈበትና ሌሎችም ለመቁሰል አደጋ የተጋለጡበት ሁኔታ በምን እንደተቀሰቀሰ ስለ ግጭቱ መንስኤ ምን እንደተፈጠረ የሚያውቁት ነገር አለ? እኛ ከሰዓት ከተማ ውስጥ ነበር እንግዲህ መንስኤው ምን እንደሆነ ብዙም እኛም አልገባንም። ያው ትኩሱ ብቻ ነው የሰማነው። ትኩሱ ተከትሎ እንግዲህ በርካታ ሰዎች ተጎድተው መጥተው እዚህ ሆስፒታል ውስጥ ኢመርጀንሲ ሰርቪስ ለመስጠት ነው ቶሎ ወደ ሆስፒታል የመጣ ነው። እንግዲህ ትኩሱ ነው ትኩሱ ተከፈተ። በመከላከያ ምናልባት የከፈቱት ትኩሱ ነው ተብሎ ነው እኛም የሰማነው። ከዛ ውጪ መንስኤው ይሄ ነው ለዚህ ነው ምን ነገር ምንም ኢንፎርሜሽን የለንም። ያው ትኩሱን ተከትሎ እንግዲህ የተጎዱ ሰዎች ሲመጡ ዳይሬክት ኤመርጀንሲ ሰርቪሱን ለመስጠት ነው ወደ ሆስፒታል የገባ ነው። አቶ አሬሮ የተገደሉትም ሆነ የቆሰሉት በምን እንደሆነ ለይታቸዋል? አዎ አረጋግጠናል። ሌላ ጉዳት አይደለም። ያው ትኩሱ እራሱ ሰማል ምክንያቱም እንደሆነ እኛም ያው እንደ እናንተ አልገባንም። ግን የተጎዱት አብዛኞቹ የተሰበሩ አሉ፣ ቡሌት ኢንጀሪዎች ዲግኖስ የተደረጉ አሉ። በአጠቃላይ ትኩሱን ተከትሎ የመጡ ሰዎች ናቸው። ጥይት ነው እንጂ ሌላ ነገር አይደለም። ግን ትኩሱ ምክንያቱ ይሄ ነው ብለን እኛም ማስቀመጣቻልን ለጊዜው። መልካም አቶ አሬሮ ሆስፒታል የመጡ ሰዎችን የተጎዱትን መርዳት የሚችሉት ትረድታችሁ፣ የቀሩትን ለተሻለ ሕክምና ማግኘት ወደሚችሉበት መላካችሁን ያረፉ ሰዎች መኖራቸውንም ጨምረው ነግረውኛል። አሁን ከሆስፒታል ከወጡ በኋላ ከተማውን አካባቢውን ሲመለከቱ ምን ይመስላል? መረጋጋት ይታያል? የአካባቢው ሰው በምን አይነት ሁኔታ ነው ያለው? አሁን ወረዲ ያው ከትኩሱ በኋላ ተረጋግቷል። ሞያሌ አካባቢ ያለው አሁን ብዙም ምክር አይደለም፣ ጸጥታ ነው። ግን ትንሽ ችግሮች እንዳሉ ህብረተሰብ ውስጥ አንዳንድ ነገሮች የሚያነሱት ምናልባት ፍራቻ ሊኖር ይችላል ይሄ ነገር ይደገማል በሚለው ትንሽ ፍራቻ አላቸው እንጂ አሁን ያለው ነገር ሰላም ነው። ተረጋግተዋል። ሌላ ጦርነት የለም። ከአስር ሰዓት በኋላ ትኩሱም ቆመዋል። ምንም አይነት ነገር እንደሌለ ነው። እንግዲህ ሰዎቹ ከመጡ በኋላ የሞተ ሞተ፣ ሪፐር የተደረገ ሪፐር ተደረገ፣ ሆስፒታልም የገባ ገባ። ከዛ በኋላ ወደ አስር ሰዓት አካባቢ ትኩሱ ቆሞ አሁን ሰላም ነው። ምንም አይነት ትኩስ እንደሌለ ነው። ግን ትንሽ ምናልባት ፍራቻዎች አሉ፣ እዚ አካባቢ ነገር ይደገማል። ሌላ እንደም በዚ ይቆም የምለው ከህብረተሰቡ አንዳንድ ነገሮች ይነሳሉ እንጂ ከዛ ውጭ አሁን ሰላም ነው። ምንም አይነት ትኩስ የለም። ትኩሱ ቆሟል። አመሰግናለሁ። አቶ አሬሮ ብቅቻ የሞያሌ ሆስፒታል ስራ አስኪያጅ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ታንኪ። የአሜሪካ ድምጽ የከተማይቱን የፖሊስ የመከላከያና የክልሉና የአካባቢውን አስተዳደር ባለስልጣናት ለማግኘት ያደረገው ተከታታይ ሙከራ ለጊዜው አልተሳካም። አድማጮች፣ በየደረጃው ያሉት ባለስልጣናቱ ምላሽ እንደቀናን ይዘን እንቀርባለን።